ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የቀድሞው የአውስትሬልያ ጠቅላይ ሚኒስትር ስኮት ሞሪሰን የእስልምና እምነት ሰባኪዎች ፈቃድ እንዲያወጡና አስተምህሮቶቻቸውን በእንግሊዝኛ ተተርጉሞ እንዲቀርብ አሳሰቡ። ከፍተኛ የሙቀት መጠን በደቡብ ምሥራቅ አውስትሬልያ ቀጥሏል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቀድሞው የአውስትሬልያ ጠቅላይ ሚኒስትር ስኮት ሞሪሰን ጥላቻ አዘል ውዥንብርን ያዘሉ የእስልምና ሃይማኖት ሰባኪዎችን ለመለየት የሰባኪነት ፈቃድና ምዝገባ ሂደት እንዲኖር ጥሪ አቅርበዋል። አቶ ሞሪሰን ይህን ንግግራቸውን ያስደመጡት ኢየሩሳሌም ውስጥ በተካሄደ የሆሎኮስት መታሰቢያ ቀን የጸረ አይሁድ አተያዮችን አስመልክተው በተናገሩበት ወቅት ነው። የቀድሞው ጠቅላይ ሚኒስትር ከቦንዳይ ጥቃት በኋላ የሙስሊም የሃይማኖት መሪዎች የሰባኪነት ፈቃድ ሊኖራቸው እንደሚገባና አስተምህሮቶቻቸውም ወደ እንግሊዝኛ የተተረጎሙ እንዲሆኑ ሲሉ አመላክተዋል። ከራዲዮ ቱ ጂቢ ጋር ባካሄዱት ቃለ ምልልስም የስብከት ፈቃድ ሂደት አዲስ ነገር እንዳልሆነና በአንግሊካን ካቶሊክና የአይሁድ ሰባኪዎች ዘንድ እየተተገበረ ያለ መሆኑን ጠቅሰው ይህም ወደ ሙስሊም ሰባኪዎች እንዲዘልቅ የሚሹ መሆኑን ተናግረዋል። በማከልም የሁሉም ሃይማኖት መሪዎች በእምነታቸው ውስጥ ምን እየተካሄዱ እንዳሉ ኃላፊነትን ሊወስዱ ይገባል። አዎንታዊ ሊሆንም ይገባዋል። ሰዎች ምን እንደተባለ እንዲያውቁ በእንግሊዝኛ ሊሆን ይገባል። ግልጽነት ሊኖር ይገባል። በእነዚህ ስፍራዎች ላይ ትኩረት ለማድረግ ይህን ማድረጉ ጠቃሚ ይመስለኛል። እዚህ አውስትራሊያ ውስጥ ማድረግ ያለብን ምንድን ነው? ኢማሞቻችንን መመዝገብ አለብን በእስልምና እምነት ውስጥ የሃይማኖት መሪዎች ሆነው የአመራር ኃላፊነት ላይ ያሉት ሁሉ ብለዋል። በደቡብ ምስራቅ አውስትሬልያ የጋለ የሙቀት መጠን ቀጥሏል። ደቡብ አውስትሬልያና ቪክቶሪያን በሙቀት ወላፈኑ ያቃጠለው ንዳድ ወደ ኒው ሳውስ ዌልስና ኩዊንስላንድ በመዝለቅ አደገኛ የደን ቃጠሎ ስጋትን ፈጥሯል። የትምህርት ቤት ማኅበረሰባት ግዴታ ለተሞላበት ጋብቻ ተጋላጭ የሆኑ ልጆችን በመለየት እንዲያግዙ ጥሪ ቀርቦላቸዋል። በቅርቡ በተካሄደው የ2024-25 የፋይናንስ ዓመት በተካሄደ ሪፖርት መሠረት በ30 ፐርሰንት በማሻቀብ 118 መድረሱን ጥናቱን ያካሄደው የአውስትራሊያ የጸረ ልጆች አነሁላዊ ማዕከል አመልክቷል። የአውስትሬልያ ፌዴራል ፖሊስ ተወካያ ሄለን ሽናይደር በአብዛኛው ለሰለባነት ተጋላጭ የሆኑት በትምህርት ቤት ዕድሜ ውስጥ ያሉ ታዳጊ ወጣት ተማሪዎች መሆናቸውን በማመላከት ወላጆች፣ መምህራንና ተማሪዎች ሁነኛ ሚና ሊኖራቸው እንደሚችል ተናግረዋል። አውስትሬልያ ውስጥ ህጋዊ የጋብቻ ዕድሜ 18 ዓመት መሆኑ ይታወቃል። የህንድ የፋብሪካዎች መስክ ከአውሮፓ ህብረት ጋር የተካሄደውን የንግድ ስምምነት አስመልክቶ በመልካም ጎኑ እንደሚቀበል የማኅበሩ መሪዎች ገልጠዋል። የንግድ ስምምነቱን በመጪው ዓመታት ውስጥ የህንድን የውጭ አቅርቦት ከፍ ሊያደርግ እንደሚችልም ተነግሯል። የንግድ ውል ስምምነቱ የተካሄደው ማክሰኞ ጃንዋሪ 27 ሲሆን የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮን ዴርላይን ውሉን የስምምነቶች ሁሉ እናት ሲሉ አሞካሽተዋል። በዚሁ ወደ ውጭ ምንዛሬ ተመን እናምራለን። አንድ የአውስትራሊያ ዶላል 107 የኢትዮጵያ ብር 26 ሳንቲም ይዘረዝራል። አንድ የአውስትራሊያ ዶላል 69 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላል 58 ዩሮ ሳንቲም ይዘረዝራል። ቀጥለን የነገውን አውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናያሰማለን። ሲድኒ በከፊል ደመናማ ይሆናል፣ ዝቅተኛ 21፣ ከፍተኛ 28። ሜልበርን በከፊል ደመናማ ይሆናል፣ ዝቅተኛ 16፣ ከፍተኛ 26። ብሪስበን ሊያካፋ ይችላል፣ ዝቅተኛ 21፣ ከፍተኛ 30። ፐርስ ፀሐያማ ሆኖ ይውላል፣ ዝቅተኛ 19፣ ከፍተኛ 34። አድላይድ በከፊል ደመናማ ይሆናል፣ ዝቅተኛ 20፣ ከፍተኛ 37። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 22። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 16 ከፍተኛ 33። ዳርዊን ሊያካፋ ይችላል። ዝቅተኛ 24 ከፍተኛ 31። አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 24። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናስመልን የቀድመው የአውስትሬሊያ ጠቅላይ ሚኒስትር ስኮት ሞሪሰን የእስልምና እምነት ሰባኪዎች ፈቃድ እንዲያወጡና አስተምሮቶቻቸውን በእንግሊዝኛ ተተርጉመው እንዲቀርቡ አሳሰቡ። ከፍተኛ የሙቀት መጠን ወደ ደቡብ ምስራቅ አውስትሬሊያ ቀጥሏል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።